ከፍተኛ ዋጋ ያላቸው ታዳኞቻችንን ለማግኘት ችለናል፣ ይላል አቶ ቢንያም ተወልደ የተባሉ ግለሰብ ሀኪንግ ቲም ለተሰኘ ኩባንያ የጻፉት መልእክት። መቀመጫውን ጣሊያን ያደረገው ሀኪንግ ቲም የተሰኘው ኩባንያ ለኢትዮጵያ የኢንፎርሜሽን መረብ ደህንነት ኤጀንሲ የግለሰቦችንና የተቋማትን የመረጃ ልውውጦች፣ ዶሴዎች፣ ስልክና እንደ ስካይፕ የመሳሰሉ የድምፅና ምስል ንግግሮች መጥለፍ የሚያስችሉ ቁሳቁሶች ሲሸጥ ቆይቷል ተብሏል። የመልእክት ልውውጦችንና የመረጃ ሰንዱቅን ሰብረው መግባት የሚችሉ አገልግሎቶችን የሚያቀርበው ይህ ኩባንያ የራሱ ምሥጢር ማከማቻ በሌሎች ወገኖች ተሰብሮ በሚስጢር የያዛቸው በቢሮ ውስጥና ከደንበኞች ጋር ያደረጋቸው የመልእክት ልውውጦችና ዶሴዎች ባለፈው ሳምንት መገባደጃ ለሕዝብ ይፋ ሆነዋል። ይፋ በተደረገው መረጃ መሰረት አብዛኞቹ የድርጅቱ ደንበኞች በሰብአዊ መብት አያያዝ የሰላ ትችት የሚሰነዘርባቸው ሀገሮች ናቸው። ከአፍሪቃ ኢትዮጵያ፣ ናይጄሪያ፣ ሱዳንና ሞሮኮ ይገኙበታል። የሰብአዊ መብት ተሟጋቹ አርቲክል 19 የፕሮግራሞች ዳይሬክተር የሆኑት ዴቪድ ዲያዝ ኩባንያው ከመንግስታት የስራ ኮንትራት እየወሰደ ሲሰራ መቆየቱን ይናገራሉ። ኩባንያው መንግስታት ኢላማ ያደረጋቸውን ሰዎች ኮምፒውተሮች ያለ ፍቃዳቸው መመልከት የሚያስችላቸው ሶፍትዌሮች ያቀርብላቸዋል። ኢላማ የሆኑት ሰዎች ትሮጂያን የተሰኘ የኮምፒውተር ቫይረስ ያለበት መልእክት ይደርሳቸዋል። መልእክቱን ሲከፍቱት የመልእክት ልውውጣቸውን፣ ንግግራቸውንና በኮምፒውተሩ ላይ ያሉ መረጃዎችን አሳልፎ ይሰጣል። የኮምፒውተሩን መቅረጸ ድምፅ ሲሲቲቪና ካሜራ በመጠቀም ኢላማ የተደረጉት ሰዎችን እንቅስቃሴና ንግግር መከታተል ያስችላቸዋል። ሀኪንግ ቲም የተባለው ኩባንያ ሚስጥር በድረገጽ ላይ ከተዘረገፈ በኋላ ከአቶ ቢኒያም ተወልደ ጋር ያደረጋቸው የመልእክት ልውውጦች ይፋ ሆነዋል ድርጅቱ ለኢትዮጵያ የኢንፎርሜሽን መረብ ደህንነት ኤጀንሲ ላቀረባቸው አገልግሎቶች እስከ አንድ ሚሊዮን ዶላር ክፍያ የጠየቀባቸው መልእክቶች ይፋ ሆነዋል የሀኪንግ ቲም ኩባንያ ደንበኞች የሆኑት አምባገነን መንግስታትና የደህንነት ተቋማት ትኩረታቸው የተቃዋሚ የፖለቲካ አመራሮችንና ጋዜጠኞችን ማጥመድ መሆኑን ዴቪድ ዲያዝ ይናገራሉ። ኢላማ የሚደረጉት ተቋሚዎች፣ የሰብአዊ መብት ተሟጋሾች፣ ጠበቆች፣ ሙያቸውን በአግባቡ የሚተገብሩ ጋዜጠኞችና መንግስታዊ ያልሆኑ ድርጅቶች ናቸው። ኢትዮጵያ ከኩባንያው ጋር የአንድ ሚሊዮን ዶላር የስራ ውል ነበራት። አሁን ይፋ የሆነው የመረጃ ልውውጥ እንደሚጠቁመው የስራ ውሉ በኩባንያው ላይ ከመገናኛ ብዙኃን የከፋ ትችት ስለተሰነዘረበት ተቋርጦ ነበር ቢሆንም ስህተቶቹን ችላ በማለት ስልታዊ የሰብአዊ መብት ጥሰት ለሚታይባት ሀገር ማቅረቡን ቀጥሏል። ባልታወቁ ሰርሳሪዎች በተጋለጠው የሀኪንግ ቲም ምስጢር አቶ ቢንያም ተወልደ የቀድሞው ጠቅላይ ሚኒስትር መለስ ዜናዊ ከሞቱ ከስምንት ወራት በኋላ በስማቸው ከተቋቋመው የመለስ ዜናዊ ፋውንዴሽን ጋር የተገናኙ የድረገጽ አድራሻዎችን መግዛታቸው ይፋ ሆኗል። ይሁንና የድረገጽ አድራሻዎቹ ብቅ ብሎ መጥፋት ቀድሞም ለስለላና ብርበራ ተግባር የታቀዱ ሳይሆኑ አይቀሩም እየተባለ ነው። አቶ ቢኒያም ተወልደ ለሀኪንግ ቲም ኩባንያው ለዳንኤል ሚላን በላኩት መልእክት የገለጹት ከፍተኛ ዋጋ ያለው ታዳኝ ማንነቱ ግን አልታወቀም። ዴቪድ ዲያዝ ሀኪንግ ቲም ኩባንያን የአምባገነኖች ቅጥረኛ ሲሉ ይገልጹታል። አምባገነን መንግስታት ለሚያደርሱት የሰብአዊ መብት ጥሰት ተጠያቂ የሚያደርጉታል። በሁለት ሰዎች መካከል የሚደረግ የመረጃ ልውውጥና ንግግር በሚስጥር የመያዝ መብት ሊከበር ይገባል። እነዚህ ሰዎች ህገወጥ ስራ እየሰሩ ነው የሚል ጥርጣሬ ካለ የሁለቱን ሰዎች የመረጃ ልውውጥ ማየት ይቻላል። ይህ የሚሆነው ግን በዳኛ ብቻ እንጂ በስራ አስፈጻሚዎች አይደለም። የህግ የበላይነት ሊከበር ይገባል።